ብዙም መልስ ማግኘት ያለባቸው ነገሮች ከፊታችን ተደቅነዋል። እነሱም ጊዜ የማይሰጡን ስለሆነ ስራችንን ባስቸኳይ እንጀምራለን። ይህን ቻንስለሯ ወይዘሮ አንገላ ሜርክል በከተማይቱ በበርሊን ለሚገኙ ጋዜጠኞች ሲናገሩ በግራና በቀኝ በጣምራው መንግሥት አባሎች በአገር አስተዳድሩ ሚኒስትርና በገንዘብ ሚኒስትሩ በሚስተር ኦላፍ ሾልስ በሁለቱም ታጅበው ነበር። በድሮውና አሁን ሰሞኑን በተቋቋመው በአዲሱ የጣምራ መንግሥት ፊት በእርግጥም ብዙ ዕቅዶች ተደቅነዋል። አንደኛው አነጋጋሪ የሆነው የስደተኞች ጉዳይ ነው። በትምህርትና በሙያ ሥልጠና እንዲሁም በዲጂታል ማለት፣ በዘመናዊ የመገናኛ ዘዴዎች ከተማውንና ገጠሩን ለማስተሳሰር ሌላው ሁለተኛው የመንግሥት ዓላማና ግብ ነው። ግን ድርጅቱን የክርስቲያን ዲሞክራቶቹን ባለፈው ምርጫ ደግፈው ያልመረጡትን ወደ አስር ሚሊዮን የሚጠጉ ሰዎችን እንደገና ስቦ ወደ ድርጅቱ ማስጠጋቱ ለቻንስለሯ ከእንግዲህ ከባድ ሥራ ነው ይባላል። ይህን ከሚሉት ሰዎች መካከል የፖለቲካ ተንታኙ ሚስተር ዮሴፍ ያኒንገን ናቸው። እሳቸውም እንደዚህ ይላሉ። ቻንስለሯ አዳዲስና ትኩስ ኃይሎችን በአዲሱ ካቢናቸው ውስጥ እነሱን መርጠው መሾማቸው ጥሩ እርምጃ ነው። ይህን ሲያደርጉ ደግሞ ለወጣቶቹ ኃላፊነታቸውን ተቀብለው ራሳቸውን ችለው እንዲሰሩ ማድረግም ተገቢ ነው። ይህን ቻንስለሯ ከፈቀዱና ካደረጉ እውነትም አዲስ ነገር ተጀመረ ብለው ሰዎች የቻንስለሯን ፖለቲካ ሊቀበሉ ይችላሉ ያ ካልሆነ ግን የሰውን ልብና አእምሮ የፖለቲካ ተንታኙ ሚስተር ያኒንገን እንዳሉት በቀላሉ ስቦ ለማሳመን በጀርመን አገር ከባድ ነው። ሌላው አዲሱ የጣምራ መንግሥትና የቻንስለሯ አተኩሮ ተመልካቾች እዚህ ተስማምተው እንደሚሉት የአውሮፓ አንድነትና የውህደቱ መፋጠንም ጉዳይ ነው። ይህን የአህጉሪቱን የአውሮፓን አንድነት ጉዳይ ቻንስለሯ እንደገና አንስተው በበለጠ ነፍስ ዘርተውበት ውህደቱን ማፋጠን ይኖርባቸዋል። በዚህ ዓላማቸውም ላይ ደግሞ በእኔ ግምት እሳቸው ቻንስለሯ ሚስተር ዮሴፍ ያኒንገን ለጣቢያችን እንዳሉት ፖለቲከኛዋ ቆርጠው አሁን የተነሱ ይመስላል። የውጭ ጉዳይ ብቻ ሳይሆን የአገር ውስጥ ጉዳይም ችግሮች በተለይ በማኅበራዊ ኑሮ ጉዳዮች ላይ ቻንስለሯ የመጨረሻውን አሁን የያዙትን የግዛት ዘመናቸውን በዛም ላይ ያተኮረው የፖለቲካ ታዛቢዎች እዚህ እንደሚሉት የሕይወት ታሪካቸውን ወይዘሮ አንገላ ሜርክል በሚዛናዊ መልኩ አሟልተው ለመሰናበት ፍላጎት እንዳላቸውም እነሱ ተመልክተዋል። ወይዘሮ አንገላ ሜርክልንም ምንም ነገር አይቀይራቸውም። የሚያራምዱት የፖለቲካ እርምጃቸው በሕዝቡ ዘንድ ተቀባይነት ካለውና ለአገሪቱም ውጤቱ በመጨረሻ የሚጠቅም ከሆነ አካሄዳቸውን ምንጊዜም ሳይቀይሩ ትክክለኛ በመሆኑ በዚያው እሳቸው ይቀጥሉበታል እርግጥ የጣምራውን መንግሥት በጋራ ከሶሻል ዲሞክራቶቹ ጋር ለመመሥረት ባለፉት ሳምንታት ያሳዩት አቋም ለስላሳ በመሆኑ ብዙ ትችት ከወዳጆቻቸውም ጭምር ተሰንዝሮባቸዋል። በፖለቲካ ሥራ ወሳኙ ደግሞ ሚስተር ያኒንገን፣ ለጣቢያችን ለዶቼ ቬለ እንዳሉት በመጨረሻው የሚታየው ተጨባጭ ውጤቱ ነው። በለሰለሰ አካሄዳቸው ደግሞ ቻንስለሯ የጣምራውን መንግሥት በጀርመን አገር የኋላ ኋላ እንዲመሰረትም እሳቸው አድርገዋል። በዚህም የፖለቲካ ብልሃታቸው ወይዘሮ አንገላ ሜርክል ለጀርመን አገር ብልጽግናና ለጀርመን እድገት በዓለም የፖለቲካ መድረክ ላይ እሳቸው ለአገራቸው ትልቅ አስተዋጽኦ እንዳለፉት የታወቁት ትላልቅ የአገሪቱ መሪዎች ወይዘሮ ሜርክልም አበርክተዋል። ሪኮርዱን ለመስበር ክብረ ወሰኑንም መጪው የአራት ዓመት ጊዜ ያረጋግጥላቸዋል። ከኮሚኒስት የአምባገነን ሥርዓት ወጥተው በሰላሳ ዓመት ጊዜ ውስጥ እዚህ ደረጃ ላይ ይደርሳሉ ብሎ የገመተ ሰው በጣም ጥቂት ነው። ይልማ ኃይለሚካኤል፣ ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ